ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሰኞ ሰኔ 22 2012 ዓ.ም ዝግጅታችን ጀመረ። በወቅቱ የአፍሪካ ሕብረት ፕሬዚደንት ሰብሳቢነት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተደረሰው ስምምነት ድርድሩ ወደ አፍሪካ መመለሱን ያረጋገጠ ነው ሲሉ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ለቪኦኤ ገልጸዋል። ይሄ ድርድር፣ ይሄ መድረክ፣ ይሄ ምክክር ወደ አፍሪካ አጀንዳውን መልሶ በአፍሪካ ምድር ስለ አፍሪካ ጉዳይ የመመካከት ስለሆነ በባህሪው ለየት ያለ ነው የምንልበት ምክንያት ይሄ ነው። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን ናቸው። በአብይ ርዕስ ዘገባለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። ቨርጂኒያ ከሚገኘው መኖሪያዋ ነው እያቀናበረች ያለችው ዝግጅቱን። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ንለም። እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍስሀዬ ነኝ። የኢትዮጵያ የጤና ሚኒስቴር ባለፉት 24 ሰዓታት ውስጥ በተደረገው 3693 የላቦራቶሪ ምርመራ 157 ሰዎች የኮሮና ቫይረስ ተገኝተባቸዋል ሲል በፌስቡክ ገጹ አስታውቋል። በአጠቃላይ በሀገሪቱ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 5846 መድረሱን ጠቁሟል። ቫይረሱ በምርመራ የተገኘባቸው ሰዎች 132 ከአዲስ አበባ፣ አምስት ከአማራ፣ አምስት ከድሬዳዋ ከተማ፣ አምስት ከአፋር ክልል፣ ሶስት ከትግራይ፣ ሶስት ከሶማሌ፣ ሶስት ከኦሮሚያ አንድ ከቤኒሻንጉል ጉሙዝ እና አንድ የውጭ ሀገር ዜጋ ናቸው። ባለፉት 24 ሰዓታት ውስጥ በኮሮና ቫይረስ ምክንያት የአምስት ሰዎች ህይወት ያለፈ ሲሆን አራቱ ከጤና ተቋም እና ከህብረተሰብ የተወሰዱ 52 የአስከሬን ናሙናዎች መሃል የተገኙ ሲሆኑ አንድ ግለሰብ ደግሞ በጤና ተቋም ውስጥ ሲታከም የነበረ መሆኑ ታውቋል። ይህም በሀገሪቱ የሞቱትን ሰዎች አሃዝ 13 አድርሶታል። ኢትዮጵያ ውስጥ እስካሁን ባለው ጊዜ ድረስ 2564 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። አዲሱ የማላዊ ፕሬዚደንት ላዛሩስ ቻካዌራ የቀድሞውን የሀገሪቱ ፕሬዚደንት ፒተር ሙታሪካን ታሪካዊ በተባለ የማጣሪያ ምርጫ ትላንት እንዳሸነፉ ከጥቂት ሰዓታት በኋላ ቃለ መሐላ ፈጽመዋል። ናይሮቢ በሚገኘው ኪቤራ መንደር የኮሮና ቫይረስ ባስከተለው የኢኮኖሚ ችግር ምክንያት በቀን ተቀን ስራ ላይ የሚተማመኑ ሰዎች ክፉኛ ተጎድተዋል። ስለሆነም መንግስት የተወሰነ እርዳታ የሚያደርግ ቢሆንም በቂ ባለመሆኑ አንድ አገር በቀል ሬዴ ድርጅት ቤተሰብን እርዱ በሚል መሪ ቃል ዘመቻ በመክፈት የተቸገሩትን ሰዎች መርዳት ጀመረ። እስካሁን ባለው ጊዜ የተቸገሩትን ለመርዳት የሚችሉ ከአራት መቶ በላይ የሚሆኑ ቤተሰቦችን አስተባብሮ ችግር ላይ የወደቁትን ቤተሰቦች እየረዳ መሆኑ ተገልጿል። አንድ የሩሲያ ወታደራዊ ስለላ ክፍል አፍጋኒስታን ያሉት የታሊባን ተዋጊዎች የአሜሪካ ወታደሮችን እንዲገድሉ ገንዘብ ከፍሏል ስለሚለው ጉዳይ አልተነገረኝም ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ተናግረዋል። የዩናይትድ ስቴትስ የስለላ ባለስልጣኖች ተአማኒ ሆኖ ስላላገኙት ነው ያልነገሩኝ ሲሉም አክለዋል። የስለላ አገልግሎት ባለስልጣኖች ታማኒ ወሬ ሆኖ አላገኙትም፣ ያልነገሩኝም ለዚህ እንደሆነ አሁን ገልጸውልኛል ብለዋል። በትዊተር ገጻቸው የአሜሪካ ምክር ቤት አባላት በጉዳዩ ላይ ምርመራ እንዲደረግ ጥሪ አቅርበዋል። ሪፑብሊካዊው የህግ መወሰኛ ምክር ቤት አባል ሌንሴ ግራም የትራምፕ አስተዳደር እንዲህ አይነቱን ክስ አክብዶ እንዲያዩ ጠብቃለሁ ብለዋል። ዲሞክራት የህግ መወሰኛ ምክር ቤት አባል ክሪስትን ጊልብራንድ ስለ ጉዳዩ ምክር ቤታዊ ምርመራ እንዲደረግ ጠይቀዋል። ገንዘቡ ምን ያህል እንደሆነ፣ የተከፈለው ለማን ነው፣ ከዚህ ጋር በተያያዘ የተገደሉ አሜሪካውያን ካሉ መጣራት አለበት ብለዋል። የዩናይትድ ስቴትስ የስለላ ባለሥልጣኖች አንድ በምዕራቡ ዓለም አለመረጋጋት እንዲኖር ሲል ከግድያ ሙከራዎችና ከተመሳሳይ ድብቅ ተግባሮች ጋር የተያዘ ክፍል አፍጋኒስታን ውስጥ ተልእኮውን ባለፈው ዓመት አስፈጽሟል በማለት አስታውቀው እንደነበረ፣ ይህም ባለፈው መጋቢት ወር ለፕሬዚዳንት ትራምፕ እንደተነገረ የኒውዮርክ ታይምስ ጋዜጣ በቀዳሚነት ዘግቦ ነበር። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሚሸል ባችሌት እስራኤል የፍልስጤም ግዛት በሆነው ምዕራብ ዳርቻ ያሉትን ቦታዎች ለመያዝ ማቀዷ ለራሷ ለእስራኤል፣ ለፍልስጤማውያን እና ለቀጠናው አደጋ ነው ሲሉ ዛሬ አስጠንቅቀዋል። የሁለት ሀገሮች መፍትሄ የሚለውን እቅድንም አደጋ ላይ ይጥላል ብለዋል። ባችሌት አያይዘውም ቦታዎችን ወሮ መያዝ ሕገወጥ ነው። የፍልስጤማውያን ግዛት አካል የሆነውን ቦታ ለመያዝ መሞከርም በሁለቱም ወገኖች ለአስርተ ዓመታት ያህል የግጭቱ ክፍል ሆኖ የቆየውን ከባድ የሰብአዊ መብት ረገጣን ይበልጥ የከፋ እንዲሆን ያደርጋል ሲሉ ባወጡት መግለጫ አስጠንቅቀዋል። በቅርቡ ቃለ መሐላ የፈጸመው በጠቅላይ ሚኒስትር ቤንያሚን ነታንያሁ የሚመራው የእስራኤል የጥምረት መንግስት 30 ከመቶ የምዕራብ ዳርቻን የመያዝ ዕቅድ አለው። የመያዝ ዕቅድ የተደረገበት ክፍል የእስራኤላውያን ሰፈር ያለበትንና በአብዛኛው ፍልስጤማውያን የሚኖሩበትን አካባቢ ያካትታል የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ዛሬ ወደ 17 ቢሊዮን ዶላር የሚጠጋ ገንዘብ ለአካባቢ ጥራት ፕሮግራም መድበዋል ይህን እርምጃ የወሰዱት ፓርቲያቸው በሀገሪቱ በተካሄዱት የአካባቢ ምርጫዎች በተሸነፈ ማግስት ነው ዛሬ ፓሪስ ላይ ከዜጎች የአየር ንብረት መማክርት ጋር ሆነው ባደረጉት ጋዜጣው ጉባኤ ለአካባቢ ጥራት የሚጠቅም ፖሊሲ ላይ ትኩረት እንደሚሰጡ ተናግረዋል የሀገሪቱ ምክር ቤት ከፈቀደ የሀገሪቱ ህገ መንግስት የአካባቢ ጥራት ጉዳይን በሚያካትት መልኩ ለማሻሻል ህዝበ ውሳኔ ለማድረግ ዝግጁ ነኝ በማለት አስገንዝበዋል። የፈረንሳይ አረንጓዴ ፓርቲ ትላንት በተካሄደው ምርጫ ሊዮንን ቦርድንና ስትራስበርግን ባካተቱ ትልቅ ከተሞች ሳይቀር በከፍተኛ ድምፅ ማሸነፉ ማክሮንንና መላ ፈረንሳይን አስገርመዋል ተብሏል። ማክሮን ወደ 17 ቢሊዮን ዶላር የሚጠጋ ገንዘብ ለአካባቢ ጥራት የመደቡትም ለዚህ ነው ተብሏል። በመጨረሻም የፓኪስታን የጸጥታ ኃይሎች ካራቺ በሚገኘው የሀገሪቱ የአክሲዮን ልውውጥ ገበያ ህንፃ ላይ ጥቃት የከፈቱ አራት ሰዎችን መግደላቸው ገልጸዋል። አጥቂዎቹ ዛሬ ባለዳ ተኩስ ከፍተው ወደ ህንፃው እንደገቡ ተዘግቧል። በጥቃቱ ሁለት ሌሎች ሰዎች እንደተገደሉና ብዙ እንደቆሰሉ ተገልጿል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። አድማቾች የምሽቱ ዜናችን እዚህ ላይ አብቅቷል። ነገ እስክንገናኝ በደህና ቆዩን። አመሰግናለሁ፣ አዳነች ለዜናው። ሜሪላንድ ከሚገኘው መኖሪያዋ ነው አዳነች ዜናውን ያሰማችን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሰኔ 22 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኮሮና ቫይረስ መዛመትን ተከትሎ ኢትዮጵያ ውስጥ የሚፈጸሙ ጾታዊ ጥቃቶች እየተባባሱ ናቸው። ሴቲካል በጣም ብዙ ነው። እስካሁን ድረስ ያላገኘውም ነገር ግን የዛኝ የደረሰብኝ ነገር አሁን ማውራት እንኳን አልችልም። እኔ በጣም በጣም ብዙ ከባድ ያለኝ የደቡብ ክልል የሴቶች ሕፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አልማዝ ከፍታውን አነጋግረናል። ዘገባለን። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በወቅቱ የአፍሪካ ህብረት ፕሬዝደንት ሰብሳቢነት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተደረሰው ስምምነት ድርድሩ ወደ አፍሪካ መመለሱን ያረጋገጠ ነው ሲሉ በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ለቪኦኤ ገልጸዋል። ግድቡን የመሙላት ስራም ቀደም ሲል በወጣው እቅድ መሠረት እንደሚከናወን ኃላፊው አቶ ንጉሡ ጥላሁን አስታውቀዋል። መለስካቸው አምሃ ዝርዝር አለው። ያለፈው ሳምንት መጨረሻ በወቅቱ የአፍሪካ ህብረት ፕሬዚዳንትና የደቡብ አፍሪካ ፕሬዚዳንት ሴሪል ራፋ መውዛ ሰብሳቢነት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በሱዳን በግብፅና በኢትዮጵያ መካከል የተደረገው ስምምነት ድርድሩ ወደ አፍሪካና አፍሪካውያን መመለሱን ያረጋገጠ ነው ሲሉ በጠቅላይ ሚኒስትር ጽፈት ቤት የፕሬስ ሴክሬታሪያት ጽፈት ቤት ኃላፊ አቶ ንጉሡ ጥላሁን በተለይ ለቪኦኤ አስታወቁ። የአፍሪካ ሕብረት ጉባኤ ጽፈት ቤት ያካሄደው ይህ ልዩ ስብሰባ ዋነኛ መገለጫው አፍሪካውያን የራሳችንን ጉዳይ በራሳችን እንፈታለን የሚል መልእክት ያስተላለፈ ነው ሲሉም ተናግረዋል። የሶስቱ ተደራዳሪ ሀገሮች ማለትም የኢትዮጵያ የግብፅና የሱዳን መሪዎች በስብሰባው ላይ ያሰሟቸው ንግግሮች ትኩረትም ይህንን የሚያስረዳ እንደሆነ ነው ኃላፊው የሚናገሩት። የመጀመሪያው ነገር አጀንዳውን ወደ አፍሪካ መመለስ ከሚለው ጋር የሚያያዘው እና የዚህ ማሳያው የናይል እና የግድቡ ጉዳይ የአፍሪካ ጉዳይ ስለመሆኑ በዚህ የአፍሪካ ጉዳይ ላይ የሚነሱ ማናቸውም ክርክሮች፣ ድርድሮች፣ ውይይቶች የሚገጥሙ ችግሮችም የመፍትሄ አቅጣጫዎቻቸው የሚመነጩት ከአፍሪካ መሆኑ ድርድሩ ከሚቀጥሉት ጊዜያትም እንደዚሁ በሁለት ሳምንታት ባጠረ ጊዜ እጅግ ከተንዛዛ በሁለት ሳምንታት እንዲያልቅና እንዲጠናቀቅ ስምምነት የተደረሰበት ነው። በዚህም የአፍሪካ ሕብረት ጉዳዩን ማየት መጀመሩን ለተባበሩት መንግሥታት የጸጥታው ምክር ቤት እንዲገለጽ ምክንያቱም ጉዳዩ ወደዛ ድረስ እንዲሄድ የነበረውን እንቅስቃሴ ማንም ስለሚገነዘብ ማለት ነው ድርድሩን የአፍሪካ ህብረትና መሪዎች ጉባኤም ቢሮ ድርድሩን እንደሚደግፉ እና እንዲደግፉ ሶስቱም ሀገራት አልፎ አልፎ እንደሚታየው ከቃላት መካረር እና አላስፈላጊ መግለጫዎችም እንዲቆጠቡ ነው አቅጣጫ የተቀመጠው። ስለዚህ በአጠቃላይ ይሄ ድርድር ይሄ መድረክ ይሄ ምክክር ወደ አፍሪካ አጀንዳውን መልሶ በአፍሪካ ምድር ስለ አፍሪካ ጉዳይ የመመካከር ስለሆነ በባህሪው ለየት ያለ ነው የምንልበት ምክንያት ይሄ ነው። እንዳሉት በሁለት ሳምንት ውስጥ ይሄ ነገር ያልቃል፣ ግን በሁለት ሳምንት ውስጥ ደግሞ በሌላ በኩል ኢትዮጵያ ግድቡን መሙላት ትጀምራለች የሚል መግለጫ መስማት ከጀመርን ቆይተናል። በዚህ በሁለት ሳምንት ውስጥ መቼ ነው በቅጥታ ይሄ ሙሌት የሚጀመረው? በተከታታይ ሲገለጽ እንደነበረው በዚህ ወር ማጠናቀቂያ እና በሚቀጥለው ወር መጀመሪያ አካባቢ በትክክለኛውን ቀን በዚህ ቀን ፈጥኖና ዘግይቶ ውሃው ሊሞላ ይችላል የሚለውን የቴክኒክ ባለሙያዎችና በተጨባጭ በስራው ላይ ያሉት ሰዎች በቀጣም ይሄንን ስራ በየእለቱ መረጃ እየተቀባበሉ የሚመሩት አመራሮች ቴክኒካዊ ሙያቸውንም ጨምረው የሚሰጡት መረጃ እንደተጣጣቀ ሆኖ በኢትዮጵያ ደረጃ በመንግስት ደረጃ ባስቀመጥ ነው የጊዜ ገደብ ሙሌቱን እናከናውናለን። ሁለት ሳምንት መቼ ነው የሚለው፣ ከዛሬ ጀምሮ ያሉት ሁለት ሳምንታት የውሃ ሙሌት ለመጀመር የመጀመሪያው ምዕራፍ እንቅስቃሴ ተደርጎ የማጠናቀቂያ ስራዎች የሚሰሩበት ነው። ይህንን ግን ስለዚህ በሁለት ሳምንት ውስጥ ይጀመራል የሚሉ በምንም አይነት በሁለት ሳምንት ውስጥ ለመጀመር በተያዘው እቅድ መሰረት ጤናማ ለማድረግ ርብርብ እየተደረገ ነው። ይሄኛው የተቆረጠና የተመዘነ የተመጠነው ቀን ግን በዚህ ሁለት ሳምንት ማዕቀፍ ውስጥ ሰኞ ማሰኞ በዚህ ሰዓት በዚህ ደቂቃ ተብሎ የሚገለጠው በቀጥታ በስራው በሙያው በቦታው በተሰማሩት በተሰማሩትና በአመራር ደረጃ ደግሞ በለት ከለት በየቀኑ መረጃ በሚቀበሉና አቅጣጫ በሚያስቀምጡ አመራሮች ነው። እንደ መንግስት ግን የተቀመጠው አቅጣጫና ያለው ግምገማ ባስቀመጥነው የጊዜ ገደብ የውሃ ሙሌቱን እንጀምራለን፣ ግድቡንም ባስቀመጥነው የጊዜ ገደብ እናጠናቅቃለን። ከግድቡ ማጠናቀቅና ከውሃ ሙሌት መጀመር ጋር ተያይዘው የሚጥመጡ ጥቅሞችን፣ ሀይል ማመንጨትንም ባስቀመጥናቸው ጊዜያት እንፈጽማለን የሚል ቁርጠኛ አቋም በመንግስት በኩል አለ ይሄ በማንኛውም ሁኔታ ሊወስን የሚችለው በኛው በኢትዮጵያውያን ነው። በዚህ ማዕቀፍ ውስጥ ሆኖ ግን ከማንኛውም አቅጣጫ ድርድር እያደረጉ በድርድር በምክክር ችግሮችን እየፈቱ የመሄድ አቅጣጫችንን እንቀጥልበታለን። ኢትዮጵያ ምን ጊዜም ቢሆን ለድርድር እና ለምክክር በሯን ከፍታ እጇን ዘርግታ የምትንቀሳቀስ አገር እንደመሆኗ ማለት ነው። ግን ከወደ ካይሮ የሚሰማው ዜና ደግሞ ኢትዮጵያ ግድቡን የመሙላት ቅዷን በተለይ ይህ አራት ነጥብ አምስት ቢሊዮን ኪዩቢክ ሜትሩ የመጀመሪያ ሙሌት ማለት ነው ይሄ ድርድር እስኪያበቃ ድረስ አራዝመዋለች የሚል ነገር አለ። ይህ ሐሰት ነው ማለት ነው። ከምክክሩ አንዱ ጭብጥ ሶስቱም ሀገራት ከቃላት መካረርና አላስፈላጊ መግለጫዎች ለህብረተሰቡ፣ ለሚዲያዎች ከመስጠት እንዲቆጠቡ አቅጣጫ ተቀምጧል ነው የሚለው። ስለዚህ የተቀመጠው አቅጣጫ ቅድም ከላይ የገለጽኳቸው ሆኖ ማንም ይሁን ማን ለህብረተሰቡ፣ ለዓለም ማህበረሰብም ለየአገሩ ህብረተሰብም እና ህዝብም ቢሆን አንደኛ አላስፈላጊ መግለጫ መስጠት እንደማይገባ፣ ሁለተኛ ከንግግር እና ከግንኙነት አኳያ ሲመዘን የተካረሩ ቃላት ከመወራወር መቆጠብ እንዲኖር አቅጣጫ ተቀምጧል። ስለዚህ በእኛ በኩል በጣም በትዕግስት በትህትና እና በአግባቡ ከግብጽ ወንድሞቻችን ጋር ከግብጽ ህዝብ ጋርም ከሱዳንም እንደዚሁ የምንለዋወጣቸው ቃላት የለዘቡ ትብብርና አጋርነትን የሚያጠናክሩ ከዛ ባሻገር ደግሞ አላስፈላጊ መግለጫዎችን ከመስጠት የምንቆጠብና ይሄንኑ የሚያጠናክር እንቅስቃሴ ውስጥ ነው የምንገኘው። ማዕቀፉ ውስጥና በተደረገው ክርክር ምክክር ማዕቀፍ ውስጥ ተቀምጠራል። ሌሎች ግን የሚሰጡት እንዲህ አይነት መግለጫዎች ምናልባትም ያንን መጣስ ካልሆነ በስተቀር በኢትዮጵያ በኩል እንዲህ አይነት ስምምነት አልተደረገም። ምክንያቱ ድርድሩ በሚቀጥልበት አግባብና ይሄንን በምናይበት ጉዳይ ላይ ምክክር ተደርጓል። በዚህ ምክክር ውስጥ ትልቁ ነገር ቅድም እንደገለጽኩት አጀንዳው የአፍሪካ አጀንዳ ስለሆነ ወደ አፍሪካ መልሶ በወንድማማች የአፍሪካ ህዝቦችና መሪዎች መካከል የሚደረግ ድርድር ነው። ይሄንን ትልቁን ስኬት ወስደን ስኬታማ ድርድርና ምክክር አድርገን የሁላችንንም ጥቅም የሚያረጋግጥ መልኩ የመፍታት አቅጣጫ ነው። ከዛ ባሻገር ግን መሙላት አለመሙላት እና ይሄንን የማስጠን የማዘግየት አጀንዳ ሆኖ ወጥቶ አንዱ ተቀባይ ሌላኛው ሰጪ የሆነበት አይደለም። የተደረገውን አጠቃላይ ውይይት በተገለጸው መሰረት ማለት ነው። እንግዲህ ይሄ ጉዳይ ከዚህ በኋላ ወደ ተባበሩት መንግስታት ድርጅትም ሆነ ወደ ዩናይትድ ስቴትስ ዋሽንግተን አይሄድም ማለት ነው። አንደኛው የተቀመጠው አቅጣጫ እንደዚሁ አፍሪካ ህብረት ጉዳዩን ማየት መጀመሩን ለተባበሩት መንግስታት የጸጥታው ምክር ቤት መግለጽ ነው። ይሄ እኛው በቤታችን እዚሁ ጉዳዩን እንጨርሰዋለን። ስለዚህ ይሄ ይታወቅ የሚል መግለጫ የሚሰጥ ስምምነት ተደርሷል። ስለዚህ ዋነኛው ስኬት ተደርጎ ለሁላችን፣ ለመላ አፍሪካውያን ስኬት ተደርጎ የሚወሰደው አፍሪካውያን የራሳቸውን ጉዳይ በራሳቸው መያየት በራሳቸው መዳኘት መምከር፣ መመካከር እና መፍትሄ መስጠት ይችላሉ የሚል መልዕክት የሚያስተላልፍ ትልቅ ውሳኔና ግንኙነት ስለሆነ ጎልቶ ሊወጣ የሚችለው ይሄ ነው ማለት ነው። በጣም አመሰግናለሁ። አቶ ንጉሡ ጥላሁን ስለተወበረው በጣም አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ፣ መለስካቸው። የትንታኔው መጽሔት ይቀጥላል። የአመራር ቁርጠኛነት ማነስ በአማራ እና በአፋር ድንበሮች ላይ የሚከሰቱ ግጭቶችን በዘላቂነት እንዳይፈቱ አድርገዋል ሲሉ የሁለቱም ክልሎች ፕሬዝደንቶች ገልጸዋል። የክልሎቹ አመራር አመራርና የጸጥታ አካላት በአካባቢዎቹ የድንበር ግጭትና መፍትሄዎች ላይ ባለፈው ሳምንት መክረዋል። መስፍን አራጌ ከደሴ ዝርዝሩን ይዟል። ግጭት እስከ አምስት ዓመት ቆይቷል። ከአምስት ዓመት በላይ ነው። ቁጥር የማይታወቅ እንስሳት ተገርፏል። ከዚህም ከዚም ንጹሐን አርብቶ አደር አርሶ አደሮች ናቸው የሚያልቁት። በቅርቡ ለአሜሪካ ድምፅ ሬዲዮ ጥቆማቸውን ያደረሱ ግለሰብ በሁለቱ ክልል ድንበሮች አካባቢ አሳሳቢ የሆነ ስለመጣው ግጭት የተናገሩት ነበር። በሁለቱ ክልል ርዕሳነ መስተዳድር የተመራና ና ለንጹሀን ሞት አካል ጉዳት፣ ለከብቶች ዘረፋና ንብረት ውድመት ምክንያት የሆኑ ግጭቶችን በዘላቂነት ንፍታ የሚል አንድምታ ያለው ውይይት በደሴ ከተማ ተካሂዶ ነበር። የአፋር ብሔራዊ ክልላዊ ርዕሰ መስተዳደር አወል አርባ ችግሮችን መፍታት የሚቻለው ችግሮች ስላለባቸው አካባቢዎች በመናገር ብቻ ሳይሆን ተከባብሮ በሰላም የሚኖሩ አካባቢዎችን ተሞክሮ በማጋራት ጭምር መሆን አለበት ይላሉ መልካም ትስስር አለ እንደ ህዝብ የቆየ ትስስር ነው ያለን አንዱ ከአንዱ መለየት በማይቻልበት ደረጃ ነው ትስስራችን ያለ ሞዴል የሆኑ ወረዶች አሉ ስለ ችግር ማውራት የማይቻልበት ደረጃ ላይ ነው። ስለ ትስስራቸው የሚያወሩ ሞዴል የሆኑ ምንም አይነት ግጭት የሌለባቸው ወረዶች አይለይተን፣ አንዳንድ ጥራ ግጭቶች የሚታዩባቸው አካባቢዎች አሉ። ስለዚህ ይህንን እንግዲህ ሞዴል የሆኑ ወረዶችን የማስቀጠል የበለጠ እንዲሰራበት በአንዳንድ አካባቢዎች ላይ አሁን ደግሞ የሚታዩ አንዳንድ ችግሮች አሉ፣ ግጭቶች አሉ። ይሄኛው ደግሞ በአጭር ጊዜ ውስጥ ወደ መልካም አጋጣሚዎች መለወጥ በቀጣይ በዋናነት ሰላም ላይ ልማት ላይ የበለጠ እንዲተሳሰብ ትልቁ ነገር አሁን በኢንቨስትመንቱ በንግዱ መሰረት በግብይት መሰረት የአንዱ መጎዳት እንደራስ ጉዳት የሚያስድበት ሁኔታ መፍጠር የአማራ ክልል ርዕሰ መስተዳድር ተመስገን ጥሩ ነህ ችግሮች በዘላቂነት እንዳይፈቱ የአመራሩ ቁርጠኝነት ማነስን እንደ አንድ ምክንያት ያነሳሉ። ችግሮች ከአመራሩ አቅም በላይ እንዳልሆኑ ነገር ግን ደግሞ በየአካባቢ ከግርግር ከሁከት የሚጠቀሙ ኃይሎች ይህን ነገር እንደሚፈጥሩ እና ህዝብ ለህዝብ ለማጋጨት እንደሚሰሩ ተግባብተናል። ይህን ደግሞ መከላከል የሚያስችል አቅምና ቁመና፣ ይህም ደግሞ የአመራር ችሎታም እንዳለን ግን ይህን ችሎታ በተግባብተን አንድ ሆነን ሁሉም አመራር በየአካባቢ ያለበትን ግጭት ለመ ማቀን የሚያስችል ስራ ባለመስራቱ ምክንያት የመጣ ችግር ነው ብለን የተግባባል። ክብርነቶ የህግ አፈጻጸም ችግሮችንና የአመራሩ ቁርጠኝነት ጋር ተያይዞ ከዚህም ቀደም ሲነሱ የነበሩ ችግሮች ነበሩና ይህን ችግሮች እስካሁን መፍታት ያልተቻለበት ልዩ ምክንያት ይኖር ይሆን? እንግዲህ በአጠቃላይ ካሉን ቀጠናዎች በጣም ሰላማዊ የሚባል ቀጠና ነበር የአፋር አማራ ቀጠና። ብዙ ጊዜ ዝም ብሎ ተራ የሆኑ ግጭቶች በግጦሽ፣ በመሬት፣ በንግድ እና በሌሎች የሚነሱ ነገሮች አሉ። ነገር ግን ይ ያለን አሁን እንዳለንበት ትንሽ ገዘፍ ያሉ ግጭቶች አልነበሩም። ይህ ህግ ወጥ ኃይሉ በህግ ማስከበር ስራው በደንብ ባለመጠየቁ ምክንያት በየጊዜው የራሱን ስራ እያሰፋ ህግ ወጥ የንግድ ወይም ደግሞ የጦር መሳሪያ ዝውውር እና ሌሎች ህግ ወጥ ንግዶችን በአካባቢው እንዲስፋፉ ለማድረግ የሚያስችል ስራ ለመስራት እንዲመቸው የህግ ቁጥጥሩ እንዲላላ፣ አመራሩ በአካባቢው ፍራስትሬት እንዲያደርግ አመራሩ ስል ላይ ያለው ሳይሆን የቀበሌ አመራር፣ በተለይ ደግሞ አለፍ ብሎም ወረዳ አመራሩ ወደ እነዚህ አካባቢዎች ሄዶ የህግ ማስከበር ስራ እንዳይሰራ ራሱንም በትጥቅም በሌሎችም እያደራጀ የሚንቀሳቀሰው ሀይል ትንሽ ገዘፍ እያለ ሲሄድ ነው። እንግዲህ እነዚህ ግጭቶች እየተባባሱ የሄዱትና እነዚህን ለመፍታት የሚያስችል ስራ መስራት አለብን ነው። ከዚህ በፊት ባለው ሁኔታ ግን ከሌሎች አካባቢዎች በጣም የተሻለ ሰላማዊ ቀጠና፣ እንዲሁም ደግሞ ከሌሎች አካባቢዎች ብዙ መፈናቀልም ሌላ የማይታይበት ቀጠና ስለነበር፣ እንግዲህ በእነዚህ መዘናጋቶች የመጣ ሊሆን ይችላል ብለን እናስባለን። ሁለተኛ፣ ሌላው አካባቢ ያለው ቀጠና በጣም ሰላማዊ ሲሆን እዚህ አካባቢ የምናያቸው ትናንሽ ግጭቶች በጣም እድላቸው ሰፋ ስላለ ይህን ቀጠና ራሱ ሰላማዊ ማድረግ አለብን ከሚል ነገር የተነሳ ነው። አሁንም ራሱ የተሰሩ ስራዎች አሉ፣ ተጠየቋሉ በህግ የተያዙ አሉ። ነገር ግን በምንፈልገው ደረጃ ህግና ስርዓትን ማስከበር የሚያስችል ስራ መስራት አለብን ነው በዋናነት ይሄ ሊደርሽፕ ኮሚቴ ከተከለባት የማይሰራ ስራ ጥሩ መስራት

በቃ ማሰብ ያለብን ስለ ኢኮኖሚ፣ ስለ ሊማት ነው የማሰበው፣ ስለ ማህበራዊ ሊማት ነው የማሰበው። አሁን ያሉን በጎ ሴቶቻችን የመስከተል ስራ ነው ማሰራት አለ የህዝብ ለህዝብ ትስስሩን የአመራር ለአመራር ትስስሩን በሀገር ሽማግሌዎችን፣ በአባገዳዎችን፣ በጎሳ መሪዎችም እነዚህ ተጠቅመን በአስቸኳይ ማቆም አለብን ነው ግጭቶችን። ከዚያ በኋላ ህብረተሰቡ ወደ ልማት እንዲያስብ ማድረግ ሁለቱ ክልሎች ደግሞ ባላቸው አቅም በተለይ በጋራ መልማት የሚችሉትን በጋራ ለማልማት የሚያስችል ቅዳውተን ኢኮኖሚያዊ ትስስራቸውን እና የመሰረተ ልማት ትስስሩን በደንብ መስራት አለብን የሚል ነገር ነው የተነጋገርና። ከአጭር ጊዜ አኳያ አሁን ግጭቶችን የማስቆም እና በአካባቢ ምንም አይነት ችግር እንዳይፈጠር የህግ የበላይነት ማረጋገጥ በህግ ደግሞ የሚፈለጉና ወንጀለኛ መሆናቸው የተረጋገጠ የትኛውም አካባቢ ቢሆን የህግ ተጠያቂ እንዲሆኑ ማድረግ ይህን ከሰራም በኋላ ወደ ኢኮኖሚያዊ ተጠቃሚነት ፈጥነን መዞር አለብን። ውይይቱ መግባባት የተደረሰባቸውን የመፍትሄ አቅጣጫዎችንም እንዳመላከተ ነው የተገለጸው። አመራሩን ቁርጠኝነት እና ጥብቅ ዲሲፕሊን የተከተለ አመራር ስርዓት መኖር እንዳለበት ተነጋግረናል። ግጭት ያለባቸው አካባቢዎችንም ከክልልም ጠጋ ብለን መፍታት እንዳለብን እንዲሁ ተግባርተናል። በአጭር ጊዜ ውስጥ እነዚህን ችግሮች ቀርፈን በአካባቢ ያሉ የፌዴራል የጸጥታ አካላትም ወደ ተሰጣቸው ሀገራዊ ተልእኮ እንዲመለሱ የሚያስችል የአጭር ጊዜ ፕላን አወጥን መስራት አለብን የሚል ተግባርተናል። መለመድ ያለባቸው የህግ በላይነት ምክንያቱም የሁሉም ስራዎች መጨረሻ ጥሩ ሌላው የተጀመሩ ጥሩ ነገሮች አሉ። የጀመርናቸው የተጠያቂነት ሥራዎች አሉ። ህዝቡ ራሱ የሚያያቸው ተጠያቂ እንዲሆኑ የተደረጉ አካላት ነው። የአስተዳደራዊ እርምጃዎች ወስደንባቸውም አለ። ሁለቱ ርዕሳነ መስተዳድር የመሩትን ውይይት የጸጥታ አካላት፣ የፖለቲካ አመራሮችና አስተዳዳሪዎች ታድመውበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ አመሰግናለሁ። መስፍን፣ ወደ ተከታዩ ዘገባ እንለፍ። አዲስ አበባ በምስራቅ አፍሪካ የመጀመሪያ የሆነውን የከተማ አውቶቡስ የፍጥነት መስመር ግንባታ አስጀምራለች። ግንባታው መጀመሩ ለከተማዋና ለአጎራባች አካባቢዎች የትራንስፖርት ችግር መፍትሔ ይሰጣል የሚል ተስፋ እንዳላቸው የአዲስ አበባና በከተማዋ ዙሪያ የሚገኙ አስተያየት ሰጪዎች ለአሜሪካ ድምፅ ተናግረዋል። ፀሐይ ዳምጠው ዝርዝሩን ይዛለች። ወደ 6 ቢሊዮን ብር ወጪ የሚደረግበት የአዲስ አበባ ከተማ አውቶቡስ ፍጥነት መንገድ ግንባታ የተጀመረው ባለፈው ሳምንት መጨረሻ ነው። የግንባታ ወጪ ከፈረንሳይ መንግስት በተገኘ ብድርና በከተማ አስተዳደሩ እንደሚሸፈን ነው የተገለጸው። 55 በመቶ በከተማ አስተዳደር ቀሪው 45 በመቶ ደግሞ ከፈረንሳይ መንግስት በተገኘ ብድር። በአዲስ አበባ ጀሞ ቁጥር ሁለት እስከ ጄኔራል ዊንጌት አደባባይ የሚዘልቀው ይህንን የመንገድ ግንባታ ጠቅላይ ሚኒስትር አብይ አህመድና የከተማው ምክትል ከንቲባ ታከለ ውማ በጋራ ነው ያስጀመሩት። በፕሮጀክቱ ማስጀመሪያ መርሃ ግብር ላይ የተናገሩት ጠቅላይ ሚኒስትር አብይ ለዘመናዊ ከተማ አስፈላጊ ከሆኑ መሰረተ ልማት ተቋማት መካከል መኖሪያ ቤት፣ የብዙሀን ትራንስፖርት እና መንገድ ዋነኞቹ መሆናቸውን ጠቅሷል። አዲስ አበባ ላይ የተጀመረው ስራ እጅግ መጠናከር ይኖርበታል። የከተማችን ህዝብ እየበዛ ትራንስፖርት በእጅጉ እያስቸገረ ሰዎች ተንቀሳቅሰው ሳቱተሙ ገቢ ለማግኘት እየተቸገሩ ስለሆነ ይህን መሰረተ ልማት መገንባት ቀዳሚ የከተማችን ፕሮጀክት ውስጥ እጅግ አስፈላጊ የሆኑና የከተማ መስተዳደር በቅርበት እንዲከታተለው፣ የምትሰሩ ዜጎች በአትክሮት እንድታስተውሉ የሚያስፈልገው ግንባታው በተጀመረው ልክ በጊዜው መጠናቀቅ ካልቻለ መጀመር ብቻውን የምንፈልገውን ነገር ስለማያመጣ በጀመርነው ልክ በጊዜው መጨረስ መጨረስ ብቻ ሳይሆን በሚገባው ኳሊቲ ልክ መጨረስ አስፈላጊ ሊሆኑ ተገንዝበን የጥራትና የጊዜ ጉዳይ ኮምፕሮማይዝ ሳይደረግ ቀንና ማታ በመስራት ይህንን ኢንፍራስትራክቸር ይህን መሰረተ ልማት ለሕዝቡ አገልግሎት ማዋል ይኖርብናል። የመንገዱ ግንባታ በከተማው የምታየው ስርአጥነት በእጅጉ እንደምቀንሰውና በቂ እውቀትና ልምድ እንደሚገኝበትም አስታውቋል። በአዲስ አበባ የቀላል ባቡር ግንባታ ወቅት የታየው ግራና ቀኝ የመነጠል ስህተትም በዚህ ግንባታ ላይ መደገም እንደሌለበት ተናግረዋል። የስርዓትን ጉዳይ ስናነሳ በቀላል ባቡር የነበረውን ስህተት የሚያርዝ መሆን የባስ ማሰረጫ መንገድ በቀኝና በግራ በኩል ያሉ ዜጎችን የሚያራርቅ ሳይሆን የሚያቀራርብ መሆን አለበት። መሀል ላይ አጥር ያለው ሰው ለመሸጋገር የማያስችል ሳይሆን አሁን ከተሰራው መንገድ ጋር ተስማምቶ ለባሱ ባስ በሌለበት ጊዜ ለሌላ አገልግሎት መዋል እንዲችል በሌላው ዓለም እንደምናየው ጥራት ብቻ ሳይሆን የሚያቀራርብና በቀላሉ የሚያገናኝ መሆኑን ማረጋገጥ እጅግ አስፈላጊ ነው። ምክትል ከንቲባ ኢንጂነር ታከለ ኡማ በበኩላቸው የፈጣን አውቶቡስ መንገድ ግንባታው በከተማዋ የተጀመሩ የብዝሃን ትራንስፖርት ማስፋፊያ ፕሮጀክት አካል መሆኑን ገልጿል። አስተዳደሩ ግንባታውን በተቀመጠለት ጥራትና ጊዜ ለማጠናቀቅ ጠንክሮ እንደሚሰራም አረጋግጧል። የዓላማ መጀመር ብቻ አይደለም ጀምረን በጥራት መጨረስ ነው። ይሄ መንገድ ለአዲስ አበባ ከተማ ነዋሪ ብቻ ሳይሆን በአዲስ አበባና በአዲስ አበባ ዙሪያ ያሉ ወረዳዎችና ከተሞች ነዋሪዎችን የሚያስተሳስር የኢኮኖሚ ስልጸቱን የሚያሳልጥ ስለሆነ ይሄ ፕሮጀክት የአዲስ አበባ ከተማ ነዋሪም ነው። በአዲስ አበባ ዙሪያ ያሉ የወረዳና የከተማ ነዋሪዎች ፕሮጀክት ነው። የጋራ ፕሮጀክቶች ናቸው። ከጉለሌ ዊንግ የተነስተው እስከዚህኛው መስመር ቀጥሎ ወደ ጎሮ ቀጥሎ ደግሞ ወደ ጉራዩ መስመር የሚሄድ ከመሀል ከተማም የሚነሱ ሀያ መስመሮች አሉ። ወጣት ሞገስ ተክሉ የሰበታ ከተማ የዓለም ገና አካባቢ ነዋሪ ነው። ወጣቱ እንደተናገረው አዲስ አበባና ሰበታ እጅግ በቅርብ ርቀት ላይ ቢገኙም በመንገድ ችግር ሳቢያ ለእንግልት ይዳረጉ ነበር። ይህ ፕሮጀክት ሲጠናቀቅ ግን ህብረተሰቡ በትራንስፖርት ዘርፍ የሚያጋጥመውን እንግልት እንደሚያስቀር ተስፋ አድርጓል። ጉዳ በፊት ትራንስፖርት ትልቅ ችግር ነበር። ግንባታው ከተከናወነ በኋላ ግን የሚስተካከል ይመስለኛል። ቀኑን ሙሉ የሚወስድብንን ጉዞ በጥቂት ደቂቃዎች ይቀንሳል ብዬ አስባለሁ። የፈጣን መንገዱ ግንባታ ይህንን ችግር በመፍታት ትልቅ ጠቀሜታ ይኖረዋል። አባቢያ አብዱልከሪም አዲስ አበባ ለቡ ማብራት ኃይል አካባቢ እንደሚኖሩ ይናገራሉ። የከተማ አውቶቡስ የፍጥነት መንገድ ግንባታ መጀመር በተለይ ለዝቅተኛ ሰራተኛና መካከለኛ ኑሮ ላላቸው ማህበረሰብ ክፍሎች ትልቅ ተስፋ ነው ስሉ ይናገራሉ። በከተማው የሚታየው የትራንስፖርት ችግር በተመለከተም ተከታዩን ብሏል። መንገድ መኖሩ ጠቃሚም ነው። በተለይ ደግሞ የትራንስፖርት በተመለከተ ደግሞ የተሻለ የባስ መሰብለበቻ የሚጓዝ ከሆነ በለጤ ደግሞ

አድሶ የመምጣት ሶም እንዳይጉላል ላይ የማድረግ መንገድ ነው። በሁለት ዓመት ግንባታው የምጠናቀቀው መንገድ አስራ ዘጠኝ ነጥብ ሁለት ኪሎ ሜትር ይሸፍናል ተብሏል። በቀጣይም ተመሳሳይ ግንባታዎች እንደሚከናወኑ ምክትል ከንቲባው ጨምረው አስታውቋል። ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ጸሐይ ተከታዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። ዩናይትድ ስቴትስ ውስጥ ለኮሮና ቫይረስ የሚጋለጠው ሰው ቁጥር በከፍተኛ መጠን መጨመሩን ቀጥሏል። በዚህ በተገባደደው ሰኔ የተመዘገበው ለቫይረሱ መጋለጡ የተረጋገጠ ሰው ቁጥር ካለፈው መጋቢት ወዲህ ከፍተኛው መሆኑ ተገልጿል። የተወካዮች ምክር ቤት አባላት፣ የፌዴራል መንግስቱና የክፍለ ግዛት ባለስልጣናት ስለዚህ አስከፊ ዜና ምን እያሉ ነው? ሪፖርተራችን አራሽ አራብሳዲ ከዋሽንግተን ባጠናቀረው ዘገባ ተመልክቶታል። ቆንጅታ የታቀርበዋለች። የጤና ኤክስፐርቶች ምክር አልተቀየረም። ስትወጡ የአፍና አፍንጫ መሸፈኛ ጭንብል ተጠቀሙ፣ የእርስ በርስ አካላዊ ርቀታችሁን ጠብቁ፣ እጆቻችሁን ታጠቡ ውቶታቸውን ቀጥለዋል። ዋናው የሀገሪቱ የተላላፊ በሽታዎች መቆጣጠሪያ ተቋም ዲሬክተር አንቶኒ ፋውቺ ይህን ወረርሽኝ የምናሸንፈው አንድ ላይ ሆነን ከታገልነው ብቻ ነው ሲሉ ተማጽነዋል። በዚህ ሁኔታ ወይ ችግሩ አካል ወይም የመፍትሄው አካል መሆን የምንችለው የቫይረሱን መዛመት ካላቆም ነው። ፈጥኖ ወይም ዘግይቶ ይሆናል እንጂ ደህና የጤና ይዞታ ላይ ያሉትም ሰዎች መጋለጣቸው አይቀርም። ስለዚህ ይህን ልናስብበት ይገባል። ምክንያቱም ሁላችንንም የሚመለከት ጉዳይ ነው። ልናስወግደው የምንችለው አንድ ላይ ሆነን ከተጋፈጥነው ብቻ ነው። ዩናይትድ ስቴትስ ያላት የህዝብ ብዛት ከጠቅላላው ከዓለም ህዝብ አራት በመቶ ብቻ ነው። ዛሬ በዓለም ዙሪያ ካሉት የኮሮና ቫይረስ ተጠቂዎች ከአስር ሚሊዮን ከሚበልጡት ውስጥ አንድ አራተኛውን ይዛለች። አርካንሳ ክፍለ ግዛት ውስጥ ብቻ ለቫይረሱ የተጋለጡ ሰዎች ቁጥር ባሳለፍነው ሳምንት በ25 ከመቶ ጨምሯል። አገረ ገዢው ኤሳ ሃችንሰን ምርመራውን አስፋፍተን መቀጠል አለብን ብለዋል። We've በአገር አቀፍ ደረጃ ምርመራውን በእጥፍ አሳድገናል። አሁንም በእጥፍ ማሳደግ አለብን። ምናልባትም ልናደርገው የምንችለው ትልቁ ነገር እሱ ነው። እንደ ክፍለ ግዛት አስተዳዳሪ ለመናገር እኛ አርካንሳ ውስጥ ምርመራውን በከፍተኛ መጠን አሳድገናል። እንደ ካሊፎርኒያና ቴክሳስ በመሳሰሉት ብዙ ህዝብ ባላቸው ክፍለ ግዛቶች የሚያስፈልገው ምርመራ ሲጨምር ግን ግብዓቶቹን የሚያቀርበው የንግዱ ዘርፍ ይቋቋማቸው ይሆን? ለፕሬዝደንት ዶናልድ ትራምፕ የኮሮና ቫይረስ መከላከያ ቁሳቁስ የሚያመርቱ የመሳሰሉትን የሀገር ውስጥ ኢንዱስትሪዎች ለመቆጣጠር የአስቸኳይ ጊዜ ስልጣን የሚሰጣቸው የመከላከያ ምርት ድንጋጌ በይበልጥ ስራ ላይ እንዲውል የአርካንሳው አገረገዢ አሳስበዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ በበኩላቸው አፍና አፍንጫን በጭንብል መሸፈን በአገር አቀፍ ደረጃ ቀደም ብሎ ግዴታ መደረግ የነበረበት ነው፣ ዘግይቷል ብለዋል። የበሽታ ቁጥጥር ማዕከል ጭንብል መጠቀም አስፈላጊ መሆኑን ምክረ ሀሳብ ሰጡ እንጂ ግዴታ መደረግ አለበት አላሉም። ያም ፕሬዚዳንቱን ማስቆጣት ስለማይፈልጉ ነው። ፕሬዚዳንቱ እኮ ምሳሌ መሆን ያለባቸው የእውነት ደግሞ ጭንብል ይጠቀማሉ ለሀገሩ ህዝብ ምሳሌ የሆኑ ጭንብል ይጠቀሙ። ይሄ ደግሞ ራስዎን ከበሽታው ስለ መከላከል አይደለም፣ ሌሎች እንዳይያዙ ለመከላከል ነው። የትራምፕ አስተዳደር ጭንብል መጠቀምን ግዴታ አላደረገም። በአጠቃላይም ፕሬዚደንት ትራምፕን ቢሆኑ በጭንብል ሲጠቀሙ ታይተው አያውቁም። በቅርቡ ኦክላሆማ ውስጥ ባካሄዱት የምረጡኝ ዘመቻ ስብሰባቸው ላይ ባደረጉት ንግግር በሀገሪቱ የቫይረሱ ተጠቂዎች ቁጥር በንጽጽር ከፍተኛ የሆነው ምርመራውን አስፋፍተን ስለቀጠልን ነው ብለዋል። ምርመራው በሁለት በኩል ስለት ያለው ሰይፍ እንደማለት ነው። እስካሁን 25 ሚሊዮን ሰዎች መርምረናል። የዚያ መጥፎነቱ በዚህ ደረጃ ሲመረመር የሚገኙት የቫይረሱ ተጋላጮች ቁጥር ይጨምራል። ስለዚህ ሰዎችን እስቲ ባካችሁ ምርመራውን ጋብ አድርጉት አልኳቸው። በዓለም ዙሪያ በኮቪድ-19 ሳቢያ ሕይወታቸውን ያጡት ሰዎች ቁጥር በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሠረት 502589 ደርሷል። በዩናይትድ ስቴትስ በበሽታው ለህልፈት የተዳረጉት ደግሞ ከ125800 ማለፉን መረጃው ያሳያል። አመሰግናለሁ ቆንጂት። ክቡራትና ክቡራን አድማጮች የመጽሔቱ ክፍለ ጊዜ ተጠናቋል። እስከ ምሽቱ አራት ሰዓት ይቀጥላል ዝግጅታችን። አብራችሁን ቆዩ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በተመሳሳይ ሞገዶች በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በማኅበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሐሪክ ብላችሁ ተከተሉን። አዳምጡ፣ ተመልከቱ ዝግጅቶቻችንን ተነጋገሩ። ከኦዲዮ ናው ና በእጅ ስልካችሁም ቪኦኤ ች dot m o b i ላይ ታገኙናላችሁ አፓችንን ቪኦኤ horn of አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተልና መሳተፍም ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂ ታይ አብራኛለች። ዋና አዘጋጅ ትዝታ ብላቸው። እያስተናገድኳችሁ ያለሁት ሶሎሞን አባተ ከየመኖሪያችን እየሰራን ነው፣ ይህንን ዝግጅት ወደ እናንተ እያደረስን ያለ ነው። በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፈው ዝግጅት ይቀጥላል። በናይል ሳት ቪኦኤ 24 ላይም ታገኙናላችሁ። ወደ ተከታዩ ዘገባ እናልፋለን። የኮሮና ቫይረስ ስርጭት መዛመትን ተከትሎ ኢትዮጵያ ውስጥ የሚፈጸሙ ጾታዊ ጥቃቶች ማሻቀብ መነጋገሪያ ሆኗል። በቤት ውስጥ የሚፈጸሙ ጾታዊ ጥቃቶች መባባስ እንዳለ ሆኖ ኢትዮጵያ ውስጥ ከኖሩት ጎጂ ባህላዊ ልማዶች መሃል የሆኑት ጠለፋና በለጋ እድሜ የሚፈጸሙ ጋብቻዎችም በደቡብ ክልል በከፍተኛ ሁኔታ እየጨመሩ መሆናቸውን የክልሉ የሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አልማዝ ከፍተው ገልጸዋል። የጾታ ጥቃት ደርሶባቸው ለረጅም ዓመታት ፍትህ የማያገኙ ሴቶችና ህጻናት መኖራቸውንም ጥቃቱ የደረሰባቸው ሴቶችና መጠለያዎች ይናገራሉ። ጉዳዩን የተከታተለችው ስምኝሽ የቆየ ተከታዩን ዘገባ ይዛለች።

በደም ሲል የሰማችኋት በደረሰባት ጾታዊ ጥቃት ምክንያት ስሟን መግለጽ የማትፈልገው የ21 ዓመት ወጣት ትውልዷና እድገቷ በደቡብ ክልል ከቀድሞው ሲዳማ ዞን ጭሬ ወረዳ ወጣ ብላ በምትገኝ የገጠር ከተማ ነው። የ15 ዓመት ልጅ እያለች የስምንተኛ ክፍል ሚኒስትሪ መፈተኛ ፎቶ ለመነሳት ወደ ጭሬ ከተማ ከጓደኛዋ ጋር በሄደችበት ወቅት በደረሰባት ጠለፋ ምክንያት ከአንድ ወር በላይ ጠላፊዋ ጫካ ውስጥ እያሳደረ ተደጋጋሚ የወሲብ የወሲብና አካላዊ ጥቃት እንዳደረሰባት የምትናገረው ወጣት እስካሁን ፍትህ እንዳላገኘችም ታስረዳለች። መጀመሪያማ አባቴን እየተሰታ ነበረች። ከዛ በኋላ አቂም ያጣ እንደውም መሬት ነበረው። መሬት ሸጠ የጠለፈኝ አባት ከመፈረማ ብር ይዞ ሄዶ ነው መሬት እየሸጠ እየሸጠ ለፖሊስ ይተቃል እንደዛ ሊያጣ ይሰጣል። ምንም ቤት ለማግኘት አልቻልኩም ብሎ አባተ ወለደ። እኔ ደግሞ እሱ ከተመለሰ በኋላ አንድ ወር ከቆየው በኋላ ከጫካ ውስጥ ወጥቼ ጠፍቼ ነው እስካሁን ድረስ ግን ስድል አላገኘሁም። በደቡብ ክልል ጠፍቶ የነበረው ይህ አይነቱ ጠለፋና አስገድዶ ጋብቻ አሁን በኮሮና ቫይረስ ምክንያት ሴቶችና ሕጻናት እቤት መዋላቸውን ተከትሎ በድጋሚ መታየት መጀመሩንና ቁጥሩም እየጨመረ መሄዱን የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አልማስ ከፍተው ከፍታው ገልጸዋል። ለክልላችን ይሄ ጠለፋና ያለ እድሜ ጋብቻ ጠፍቶ ነበር። አሁን አሁን እየተከሰተ ሌሎች አድያ አካባቢም ያለ እድሜ ጋብቻ የጠለፋ ይሄ ጠለፋ ጋር ተይዞ ሌሎች አካባቢም ወደነ ኮንሶ አካባቢም እንደዚህ አይነት ነገሮቹ ከኮሮና ቫይረስ ጋር ተይዞ እየተከሰተ ይገራለሁ። ያናገርናት የጠለፋ ጥቃት የደረሰባት ወጣት ጫካ ውስጥ በተራይ ጠብቁኝ ነበር ከምትላቸው የጠላፊዋ ጓደኞችና ዘመዶች አምልጣ ለፖሊስ ብታመለክትም ሊረዷት ባለመቻላቸው ሐዋሳ እንደመጣችና በክልሉ የሴቶችና ህጻናት ቢሮ እርዳታ ይርጋለም ወደሚገኘው ጣሊታ ደጋፊ ያጡ ልጃገረዶች፣ አረጋውያንና ህጻናትን ደጋፊ በጎ አድራጎት ድርጅት እንደወሰዷት ትናገራለች። በመጠለያው ከማሳደግ ባሻገር ትምህርቷን እንድትጨርስ የረዷት የጣሊታ ድርጅት መስራች ወይዘሮ አትክልት ጃንካ እንደሚያስረዱት ላለፉት አመታት ለወጣቷ ፍትህ ለማግኘት የተደረገው ጥረት ተስፋ አስቆራጭ ነበር። ሴቶችና ህጻናት ናቸው አሁንም ወደ እኔ ያመጧት። እስካሁን ድረስ ብዙ ነገር ብዙ ጥረት ተደርጓል። የእሷ ጉዳይ ያው ምልሽ ሰዎቹ ተሰሚነት ያላቸው ናቸው። የደፈሯት ሰዎች ሀብት ያላቸው ናቸው። በተለያየ ነገር ተድበስብሶ የእሷ ነገር እስካሁን ድረስ ፍትህ አቶ አሁን እሷ አስራ ስምንት አመት አልፏታል እኔ ጋ ቤቴ አስተምሬ ልጅቷ ተመርቃ አሁን ራሷ እንችላለች። አሁን እንግዲህ ፍትህ ይገባኛል የፍትህ ያለ እያለች እየተንቀሳቀሰች ነው፣ ግን የሚሰማት የለም ፍትህ አላገኘችም። ወይዘሮ አትክልት የተለያዩ ፆታዊ ጥቃት ደርሶባቸው ፍትህ ያላገኙ ሌሎች ሴቶችንና ህጻናትንም ይርጋለም በሚገኘው መጠለያቸው ውስጥ ይረዳሉ። በተለይ የኮሮና በሽታን ተከትሎ ሴቶች ሴቶችና ህጻናት እቤት በመዋላቸው በሲዳማ ዞን የሚፈጸሙ ፆታዊ ጥቃቶች መጨመሩን የሚያስረዱት ወይዘሯ አትክልት ከሁለት ወራት በፊት በአሳደጋት አባቷ ተደፍራ ነፍሰ ጡር የሆነች የአስራ አምስት አመት ልጅ እሳቸው ጋር እንደምትገኝ ደፋሪዋን ግን ለፍርድ ማቅረብ እንዳልተቻልም ይገልጻሉ። አሁንም እጄ ላይ በኮሮና ምክንያት ነገሯ ተወዛግበ ያለች የተደፈረች ልጅ ያለች፣ እርግዝ ነች። አስራ አምስት አመቷ ነው ተሸደጋ ተወሉት አባቷ ነው የደፈራት። ተደበስብሶ የእሷ ጉዳይ ሰውየው ታስሮ ነበር፣ በማናውቀው ምክንያት ተፈቷል። አሁን እርጉዝ ነች። ማንም የሚደግፈኝ የለም። ነገር ግን ልጅቷ ሰው ነች፣ ያውም ሴት ልጅ ነች። የምታሳዘን ምንም የምታውቅ ልጅ አይደለችም። ግን ያለው አማራጭ እዚያው ህጻናትን ተጥለው የተገኙ ህጻናትን ማሳድግበት ግቢ ውስጥ እየተንከባከብናት እንገኛለን። አሁን ክልል በሆነው የቀድሞ ሲዳማ ዞን አካባቢ ሴቶች ልጆችና ህጻናት ጥቃት ተፈጽሞባቸው ጽንስ ከተፈጠረ በአካባቢው ባህል መሰረት ሴቶቹን ለጋብቻ የሚፈልጋቸው ስለማይኖር እናቶች የወለዱትን ልጆች እንደሚጥሉም ወይዘሮ አትክልት ይገልጻሉ። ይህንን ደግሞ የተጣለ ልጅ የጋለም ፖሊስ ከሴቶችን ህጻናት ጋር በመተባበር ልጅን አንስተው ጤናውን አስመርምረው እኛ ጋር ያስገባሉ። እኔ ደግሞ እነዚህን ልጆች በጉዲፈቻ የሚወስድ ቤተሰብን አፈላልጌ በቁጥር ወደ ሰባ አንድ ልጆችን በጉዲፈቻ የሰጠሁበት ሁኔታ አለ። በባህሉ መሰረት አንዲት ሴት ከጋብቻ ውጭ ከወለደች ባና ይባላል እና የሚያገባት የለም። ባህሉን በጣም የሚያከብር ስለሆነ ህዝቡ ፍራቻ ያው የተወለደውን ልጅ ይጥላሉ እና በብዛት እንግዲህ የተደፈሩ ልጆች እጄ ላይ ያሉ። የክልሉ ሴቶችና ህጻናት ቢሮ ኃላፊ ወይዘሮ አልማዝም በኮሮና ምክንያት በክልሉ የሚፈጸሙ ጾታዊ፣ አካላዊና የስነ ልቦና ጥቃቶች መጨመራቸውን በጥናት ማረጋገጣቸውንና ጥናቱ በቅርብ ይፋ እንደሚሆን ገልጸው በአንዳንድ የክልሉ አካባቢዎች ያለውን የፍትህ መጓደል ለመቅረፍ ቢሮቸው ከፍትህ አካላትና ጤና ቢሮ ጋር እየሰራ መሆኑን ያስረዳሉ። አንዳንድ አካባቢ ደግሞ በተለያዩ ጥቅማ ጥቅም ተሳስሮ የሴቶች ና ህጻናት ጉዳይ ሊሆን ይችላል። የንለልሱ ጉዳይ በተለያዩ ጥቅማ ጥቅም በመተካከል የሚፈጸሙ ጉዳዮች ስለሆነ ይህንን ደግሞ እኛ ጥብቀን ነው የምናወግዘው። አንዳንድ አካባቢ ደግሞ ከኮሮና ቫይረስ ጋር ተይዞ ችሎት ክፍት ማድረግ አይቻልም ተብሎ አገልግሎት የማይሰጡ አካባቢዎችን ለይተን የክልሉ ጠቅላይ ዐቃቤና የክልሉ ፍርድ ቤት ለዶኖች ወረዳ ድረስ ማውረድ እንዳለባቸው እንደ ክልል መግባባት ላይ ደርሰናል። በመግቢያችን ላይ የሰማችኋትና በጠለፋ ምክንያት ጾታዊና አካላዊ ጥቃት የደረሰባት ወጣት ለዓመታት ፍትሕ ባለማግኘቷና በጠላፊዋ የግድያ ዛቻ ምክንያት ተወልዳ ወዳደገችበትና ጠላፊዋ ወደሚኖርበት አካባቢ ተመልሳ መሄድ አልቻለችም። በዚህም ምክንያት እናትና አባቷን ላለፉት ሰባት ዓመታት ማየት እንዳልቻለች ትገልጻለች። አንዳንድ

ጥቃት ሲደርስ በሀገር ሽማግሌዎችና በሃይማኖት አባቶች አማካኝነት ለመጨረስ የሚካሄዱ አካሄዶችም እንዳሉ የገለጹት የደቡብ ክልል የሴቶች ሕፃናትና ወጣቶች ቢሮ ኃላፊ ይህንን ለማረም ወጥ አሰራሮችን እስከ ቀበሌዎች ድረስ ለማውረድ እየሰሩ መሆኑን ጠቁመዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ፌርፋክስ ቨርጂኒያ። አመሰግናለሁ ሊሊ፣ ለዘገባው። ወደ ተከታዩ ቅንብር እንለፍ። የዩናይትድ ስቴትስ የተወካዮች ምክር ቤት አባላት የፖሊስ ማሻሻያ ህጉን ባለፈው ሳምንት አጽድቀዋል። ይሁን እንጂ በዴሞክራቲክ ፓርቲው እንደራሴዎች አብላጫ መቀመጫ በተያያዘው የህግ መምሪያ የጸደቀው ህግ ሪፐብሊካን እንደራሴዎች በበላይነት በሚቆጣጠሩት የህግ መወሰኛ የማለፍ እድል አይኖረውም ተብሏል። ሴናተሮቹ ይልቅ የራሳቸውን ህግ የማጽደቅ ስምምነት ላይ ደርሰዋል። አወዛጋቢው ጉዳይ በመጪው የምርጫ ሂደት ውስጥ ምን አይነት መፍትሄ አግኝቶ ሊቋጭ እንደሚችል በምክር ቤቶቹ እርግጠኛነት አለመኖሩን ሪፖርተራችን ካትሪን ጊብሰን ዘግባለች። ደረጀ ደስታ ያቀርበዋል። በአገር አቀፍ ደረጃ ለተቀሰቀሰው ተቃውሞ ምክንያት የሆነው የጆርጅ ፍሎይድ ግድያ በሚኒሶታ ከተፈጸመ አንደኛ ወሩን ይዟል። የተቃውሞ መሰረት የሆነውና ሲጠበቅ የቆየው የፖሊስን ስልጣንና ተጠያቂነት ምላሽ የሚሰጥ የማሻሻያ ህግ ዲሞክራቶቹ በህዝብ ተወካዮች ምክር ቤት በኩል ባለፈው ሐሙስ እንዲጸድቅ ማድረጋቸውን ገልጸዋል። ዲሞክራቷ የኮንግረስ አባል ካረን ባንስ ይህን ሲገልጹ በሰብአዊ መብት አያያዛችን ከሌሎች ሀገሮች የዲሞክራሲ ተስፋና አራያ መሆን ነበረብን። በሀገራችን የፍትህና የፖሊስ ህጉ የሰብአዊ መብት ህግ ነው። ዴሞክራቶች እንደሚሉት ያጸደቁት የምክር ቤት ህግ የፖሊስን የአሰራር ባህል ይቀይራል። ለምሳሌ በአያያዝ ወቅት አንገት በማነቅ አየር ከልክሎ ማፈንና ማንነትን ሳያሳውቁ የሰውን ቤት በርግዶ መግባትን የመሳሰሉት እንዲቀሩና ህጉ ባልተገበረ ጊዜም ከፌዴራል መንግስት የሚሰጠው ድጎማ እንዲቀር የሚያዝ ነው። በተለይም ሪፐብሊካኖቹ ስለማይስማሙበት ጨርሶ አያሳልፉትም የሚባለውና ፖሊሶች እንዳይከሰሱ የሚሰጠው የህግ ሽፋንና ከለላም እንዲቀር ምክር ቤቱ ያጸደቀው ቢሆንም ሪፐብሊካኑ እንደማይቀበሉት ተነግሯል። የሪፐብሊካኗ ምክር ቤት አባል ደቢ ለስኮ ይህን አቋም ሲገልጹ እንዲህ ብለዋል። ይህ የህግ ከለላ ከተነሳ በቅን ልቦና ስህተት የሚፈጽሙ ፖሊሶች ባለማወቅ በሚፈጽሙት ህግ ወደ እስር ቤት እንዲሄዱ ልናስገድዳቸው እንችላለን። ፖሊሶች ለሚፈጽሙት ነገር ተጠያቂነት እንዲኖራቸው በማድረጉ ላይ እንስማማለን። ይህ ግን ስራቸውንና ህጉን በቅንነት አክብረው ከሚሰሩ ፖሊሶች ወንጀለኞች በቀላሉ እንዲያመልጡ ሊያደርግ ይችላል። ባለፈው ረቡ ሪፐብሊካኑ በሚቆጣጠሩት በሌላኛው የሴኔት ምክር ቤት ቀርቦ በሪፐብሊካኑ የረቀቀው የፖሊስ ህግ ማሻሻያ የዲሞክራቲክ ፓርቲ የሴኔት አባላት በመቃወም ድምፅ ስለነፈጉት ለክርክር ሳይበቃ ቀርቷል። በሴኔቱ የአነስተኞቹ የዲሞክራቲክ ፓርቲ ምክር ቤት አባላት መሪ ቻክ ሹመር ባለፈው ረቡ በሪፐብሊካን ስለቀረበው ረቂቅ የማሻሻያ ህግ ግልጽ የሆነ ተቃውሟቸውን አሰምተው ነበር። የሴኔት ሪፐብሊካን የህግ ንዑስ ኮሚቴ አባላት ያጸደቁት ፖሊሶች በጥቁር አሜሪካውያን ላይ የሚፈጽሙት ጭካኔ እንዲቆም ከረዥም ጊዜ ጀምሮ ሲነሳ የኖረውንና አጣዳፊውን ጥያቄ ከግምት ያስገባ ፍሬ ያለው ረቂቅ አይደለም። ይህ ረቂቅ የወደቀው በጣም በሚያሳዝን ሁኔታ ለጉዳዩ የማይመጥን ስለሆነ ነው። ይሁን እንጂ ሪፐብሊካኑ ታም ስካት ዲሞክራቶቹ ህጉን ለውይይት እንዳይቀርብ በማገዳቸው ተስማምቶ አዲስ ህግ የማርቀቁን አጋጣሚ አጥተውታል። ህጉን ያረቀቀው ሰው እንኳ በረቂቁ ላይ አንዳንድ ለውጦቹን ለመቀበልም ፈቃደኛ ነበር ብለዋል። ዛሬም በተገደለው አፍሪቃዊ አሜሪካዊ ጆርጅ ፍሎይድ ሞት የተነሳ አገሪቱን እንድንመራ እድል ተሰጥቶናል እንድንመራ ነው የተሰጠን። በወዲያኛው ቡድን ያሉት የሥራ ጓደኞች ግን ጨርሶ አይሆንም ብለዋል። ረቂቁን ህግ አይደለም አይሆንም ነው ያሉት። በቃ ዝም ብለው አይሆንም ነው የሚሉት። ብዙዎቹ የኮንግረስ አባላት ብርቱ የምርጫ ፉክክር ስለሚጠብቃቸው ደጋፊዎቻቸውን ያስባሉ። ለእነሱ ከተቃራኒው ወገን ጋር አብሮ የመስራቱ አስፈላጊነት በጣም ውስን ነው። ለአሜሪካ ፕሬዝደንትነት የሚወዳደሩት የዲሞክራቲክ ፓርቲው እጩ የጆ ባይደን አጋር ሆነው ለምክትል ፕሬዝደንትነት ሊታጩ ይችላሉ ከተባሉት ውስጥ አንዷ የሆኑት የካሊፎርኒያ ሴኔተር ከሚላ ሀሪስ ስለ ሪፐብሊካኑ ረቂቅ ሕግ ተቃውሟቸውን የገለጹት እንዲህ በማለት ነበር። በመሰረቱ ሪፑብሊካኖቹ ያቀረቡት ፖሊሶቹ የሚናዘዙበትን መንገድ ነው። ነገሩ ከተፈጸመ በኋላ ስለተፈጸመው ድርጊት ነው። ምን እንዳደረጉ መናዘዝ ይችላሉ። ያደረግከውን ታያለህ፣ ታጠናለህ፣ ከዛ ሪፖርት ታደርጋለህ፣ ሁሉንም ታደርጋለህ። ይህ ግን አይበቃም፤ ለነገሩ ሲጀመርም በቂ አይደለም። ህዝቡ የሚፈልገው ተግባር ነው። ሁለቱም ምክር ቤቶች በጋራ የሚያሳልፉት ህግ በመጨረሻዊ ይሁንታ ጸድቆ እንዲወጣ ወደ ዋይት ሀውስ መምጣቱ አይቀርም ፕሬዝደንቱም አሻራቸውን ያሳርፉበታል ፕሬዝደንት ትራምፕ ከወዲሁ እንዲህ ብለዋል ፖሊሶቻችንን የሚጎዳ ማናቸውንም ነገር ማድረግ አንፈልግም ለምርጫ የቀረው ጊዜ አራት ወር በመሆኑ ህግ አውጪዎቹ የተስማማ ህግ ለማውጣት በቂ ጊዜ ያላቸው አይመስልም ለአሜሪካ ድምጽ ራዲዮ ደረጀ ደስታ አመሰግናለሁ ደረጃ ተከታዩ አፍሪካ ነክ ርዕሶች ነው። ከአፍሪካ የበዙ ስደተኞችን ይዛለች የምትባለው ዩጋንዳ በቅርቡ በኮንጎ ዲሞክራሲያዊ ሪፐብሊክ ከሚካሄደው ግጭት የሸሹ አራት ሺህ ስደተኞችን ተቀብላለች። ዩጋንዳ ወደ አንድ ሚሊዮን አራት መቶ ሺህ ስደተኞችን ያስጠለለች ሲሆን አንድ ሶስተኛ የሚሆኑት ከኮንጎ የተፈናቀሉ መሆናቸው ተገልጿል። በቅርቡ ከገቡት ስደተኞች መካከል ከአርባ በላይ ለኮሮና ቫይረስ የተጋለጡ መኖራቸው ታውቋል። የዩጋንዳ የቀውስ ጊዜ የረድኤትና የስደተኞች ጉዳይ ሚኒስትር አዲሶቹን ስደተኞች ለመርዳት ተጨማሪ ገንዘብ እንደሚያስፈልጋቸው መናገራቸውን ን ካምፓላ የምትገኘው ሪፖርተራችን ሀሊማ አቱማን ዘግባለች። ቦትስዋና ደግሞ የአውራሪስ ሀብቷን ከማለቅ ለማዳን ስትል ጥርሳቸውን ማውለቅ መጀመሯን ቆንዲሲ ዱቤ ከጋቦሮኔ ዘግቧል። አዳነች ፍሳሐዬ ሁለቱንም ዘገባዎች በአፍሪካ ነክ ርዕሶች ታቀርባቸዋለች። የኡጋንዳ የቀውስ ጊዜ ረድኤትና የስደተኞች ጉዳይ ሚኒስትር ሂለሪ ሆነክ ካምፓላ በተደረገ ጋዜጣዊ ጉባኤ ላይ ሲናገሩ የኮንጎ ዲሞክራሲያዊ ሪፑብሊክንና ደቡብ ሱዳንን በመሳሰሉት ሀገሮች ግጭት ያስነሳሉ በማለት ዓለም አቀፍ ማህበረሰብን ነቅፈዋል። ኡጋንዳ የኮቪድ-19 ወረርሽኝ እስከሚያበቃበት ጊዜ ድረስ ተጨማሪ ስደተኞች አልቀበልም ብትልም ከኮንጎ ዲሞክራሲያዊ ሪፑብሊክ የሸሹ በብዙ ሺህ የሚቆጠሩ ስደተኞች በሰሜን ኡጋንዳ ዞምቦ ወረዳ ላይ መግቢያና መውጫ አጥተው መቆየታቸውን ሆኔ ገልጸዋል። መንግስት ሆም ብሎ ያደረገው ነገር ቢኖር አራት ሺህ የሚሆኑትን ሰዎች ሰብስቦ ከድንበሩ አርቆ በአንድ ትምህርት ቤት ማስፈርን ነው። አሁን ዞምቦ ላይ እየተመረመሩ ነው። እነዚህን ስደተኞች በመርዳት ተግባር ዓለም አቀፍ ማኅበረሰብ ካልተባበረን በስተቀር ወደ ሀገራቸው ለመመለስ ልንገደድ እንችላለን። ምክንያቱም በጀታችን ውስን በመሆኑ እነሱን ለመርዳት የምንችልበት ገንዘብ የለንም። ኡጋንዳ አንድ ነጥብ አራት ሚሊዮን የሚሆኑ ስደተኞችን ታስተናግዳለች። ብዙዎቹ በተፋፈገ ሁኔታ ስለሚኖሩ ኮሮና ቫይረስ በስደተኞቹ ሰፈር ከገባ ለወረርሽኙ የተጋለጡ ይሆናሉ። የስደተኞች ኮሚሽነር ጀራልድ መኒሃ በኮሮና ቫይረስ የተያዙ ስደተኞችን ለመርዳት ስትል ሀገሪቱ ስደተኞችን በሚቀበሉት ወረዳዎች ያሉትን ለይቶ ማከሚያ ቦታዎችን ሁሉ ዝግጁ ማድረጓን ገልጸዋል። ስምንት መቶ ሰባ ከሚሆኑት በተለያዩ የኳራንቲን ማዕከሎች ካሉት ስደተኞች መካከል አርባ አራቱ የኮሮና ቫይረስ በሽታ ተገኝቶባቸዋል። የጤና ጥበቃ ሚኒስቴር እየተከታተላቸው ነው። እየተሻላቸው ቢሆንም ገና ከሕክምና ቦታዎቹ ግን አልወጡም። ኡጋንዳ ያሉት የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተወካይ ጆል ቡትሩ የስደተኞቹ ሁኔታ የቀጣይነት ባህሪ ስላለው ለጋሾች እየተሰላችሁ ነው ስደተኞቹን ብዙም እየረዱ አይደሉም። ስለሆነም የዓለም የምግብ ፕሮግራም ለስደተኞቹ የሚሰጠውን ራሽን በ30 ከመቶ ቀንሷል። በገንዘብ የሚሰጠውንም እንደዚሁ ይላሉ። መስከረም ወሩ ሲደርስ ለትምህርት የሚኖረን ገንዘብ 10 ሚሊዮን ዶላር ገደማ ነው። ከ4000 በላይ ለሚሆኑት መምህራን ገንዘብ መክፈል ልናቆም ነው። ስደተኞችን በሚቀበሉት ወረዳዎች ሁሉ ያሉትን ከመቶ በላይ የሚሆኑት የሕክምና ማዕከሎች መርዳት አንችልም። ለስደተኞች ከሚያስፈልገው ምግብ ነክ ካልሆነ በስተቀር ሳሙናን የመሳሰሉትን ማከፋፈል አይቻልም። ሌሎች ለስደተኞች አስፈላጊ የሆኑት እንቅስቃሴዎችን መቀጠል አንችልም። ከማለቅ ለማደን ስትል ጥርስ አልባ እንዲሆኑ ማድረግ መጀመሯ ተገልጿል። የቦትስዋና የዱር አራዊት ጥበቃ ባለስልጣኖች በገለጹት መሰረት ከሁለት ዓመታት ወዲህ በእስያ ሀገሮች ከፍተኛ ተፈላጊነት ያለውን የአውራሪስ ጥርስን ለመስረቅ ሲሉ ሌቦች 56 አውራሪሶችን ገድለዋል። ይህን መሰረት በማድረግም ቦትስዋና ካለፈው መያዝያ ወር አንስቶ ከፍተኛ አደጋ የተደቀነባቸው የጥቁር አውራሪስ ሀብቷን በሚስጥር ወደ ተያዘ ስፍራ እንዲወሰዱ ማድረጓን ገልጻለች። ካለፉት ሁለት ዓመታት ወዲህ ቢያንስ 56 አውራሪሶች መገደላቸውን መሠረት በማድረግ ጥርሳቸውን በማውለቅ ከነበሩበት ኦካቫንጎ ዴልታ ወደ ሌላ ሚስጥራዊ ቦታ ለማዛወር እንደተወሰነ ተገልጿል። ከቅርብ ጊዜያት ወዲህ ነጭና ጥቁር አውራሪሶች የዘራፊዎች ኢላማ እየተደረጉ መሆናቸውን የዱር እንስሳት ተንከባካቢ ባለሙያዎች ገልጸው በዚህ መልኩ ከቀጠለ ጥቁር አውራሪሶች እስከ መጪው ዓመት ባለው ጊዜ እስከ ምድረ ገጽ ሊጠፉ ይችላሉ ብለዋል። አንዳንዶቹ አውራሪሶች ቦትስዋና ውስጥ የተሻለ ደህንነት አለ በሚል ከአምስት ዓመታት በፊት ከደቡብ አፍሪካ የተዛወሩ መሆናቸው ታውቋል። ቦትስዋና ስንት አውራሪሶች እንዳሏት ግልጽ አይደለም ተብሏል። በሀገሪቱ ዋናው የእንስሳት ሐኪም ማዲ ሪብን የአውራሪስ ጥርስ ማውለቅ ቀላል መሆኑን ሲያስረዱ፣ እንስሳቱን የሚያሰቃይ አይደለም ብለዋል። አውራሪሶቹ ጥርሳቸው ሲነቀል አያማቸውም። የሰዎችን ጥፍር የመንቀል ያህል ነው። ጥርሱ የሚያድግበትን ክፍል አንነካም። ጥርሱን የምንቆርጠው የሞተ አካል ባለበት ላይ ነው። በሌላ አነጋገር፣ እኛ በምንቆርጥበት ክፍል ላይ የሚያም ነገርም ሆነ የሚወጣ ደም የለም። ቦትስዋና ከአውራሪስ ጥርስ ዘራፊዎች ጋር ውጊያ ላይ መሆኗን፣ ባለፈው ዓመት ጥርሳቸውን ለመዝረፍ ሲሉ አውራሪሶችን የሚገሉት ሰዎች ከወታደሮች ጋር ባደረጉት የተኩስ ልውውጥ ወደ ሀያ የሚጠጉ ዘራፊዎች መገደላቸው ታውቋል። አድማጮች፣ ኡጋንዳ ውስጥ ከመላ አፍሪካ የበዙ ስደተኞች ስለመኖራቸውና ቦትስዋና የአውራሪስ ሀብቷን ከማለቅ ለማዳን ስትል ጥርሳቸውን ማውለቅ ስለመጀመሯዋ የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አመሰግናለሁ። አዳነች የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብራን ኃይሉና እኔም ሳስተናግዳችሁ የቆየሁት ሰሎሞን አባተንን አብራችሁን ስለ ቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባኮ ራስዎን ከኮሮና ቫይረስ ይጠብቁ። ሰላም and I started.